የማዕድን ሚኒስትሩ ኢንጂነር ታከለ ኡማ የኢትዮጵያ የማዕድን ዘርፍ የኢኮኖሚ ማረጋጊያ አብይ ማዕቀፍ እንዳይሆን ተደርጎ ቆይተዋል ሲሉ በሪፖርታቸው ተናግረዋል። በዘጠኝ ወራቱ ለውጭ ገበያ ከቀረቡ የወርቅ የጌጣጌጥና የኢንዱስትሪ ግብዓቶች 458 ሚሊዮን ዶላር ገቢ መገኘቱንም ጠቅሰዋል። ለበርካታ ፋብሪካዎች ግብዓት የሆነውን የድንጋይ ከሰል ከሚቀጥለው ዓመት ጀምሮ ከውጭ የማስገባት አማራጭ ይቆማል። ለዚህም ስምንት ኩባንያዎች ለማምረት ተዘጋጅተው 25 ሚሊዮን ዶላር ከመንግስት ተለቆ ተጠቅሶላቸዋል ብለዋል። በተመሳሳይ የብረት ምርትን ከቀጣዩ ዓመት ጀምሮ በሀገር ውስጥ ለማምረት መንግስት ውጥን ይዟልም ብለዋል። በተለይ ለግንባታ ስራ ወሳኝ የሆነው ሲሚንቶ በአቅርቦት ማነስና በጸጥታ ችግሮች ፈተና ተጋርጦበት መቆየቱን የጠቀሱት ሚኒስትሩ የማዕድን ፖሊስ ዲፓርትመንት እንዲቋቋምና ፋብሪካዎችም በተጠናከረ የጸጥታ ኃይሎች ጥበቃ እንዲደረግላቸው መንግስት መወሰኑን ተናግረዋል። በሀገራችን በተለያዩ አካባቢዎች የተከሰተው የጸጥታ ችግርና ስጋት የማዕድን ዘርፍ በብርቱ ፈትኖታል። በጸጥታ ችግሩ ምክንያት ሰብዓዊ ኩባንያዎች እና የማዕድን አካባቢዎች ከአገልግሎት ውጭ የሆኑ የነበሩ ሲሆን ይህ ችግር ዘላቂ መፍትሄን የሚፈልግ ቢሆንም ሚኒስቴር መስሪያ ቤታችን ከሚመለከታቸው አካላት ጋር በመተባበርና በጋራ በመስራት ችግሮቹን እየፈታ ይገኛል። በዚህ በ14 የተለያዩ የማዕድን ማውጫ ቦታዎች ላይ የሚታየውን የጸጥታ ስጋት ለመፍታት ከመከላከያ ሚኒስቴር፣ ከፌዴራል ፖሊስ፣ ከብሔራዊ መረጃ እና ከአርቲፊሻል ኢንቴሊጀንስ ተቋማት ጋር የማይድን ፖሊሲ ዲፓርትመንት በመደራጀት እና በክልሎች ደረጃ ተጠናክሮ እንዲቋቋሙ በሁሉም ደረጃ ከስም ለተደርሱ ወደ ተግበራ ተገብቷል። የጸጥታ ጉዳይ አሁንም የዘርፍ ዋነኛ ፈተና ሆኖ ቀጥለዋል። ሰላሳ አምስት ሚሊዮን ቶን ጨው አፋር ላይ ይመረታል ተብሏል። ይህ ከሆነ ጨው አሁንም ከውጭ ለምን ይገባል ተብለው የተጠየቁት ታከለ ይህ በንግድ ሚኒስትር እንዝህላልነት ምክንያት ነው ብለዋል። በተለይ በሲሚንቶ ግብይት ላይ ተሳትፎ የነበራቸው አምስት መቶ አገናኞች መታገዳቸው መንግስታቸው የወሰደው በጎ እርምጃ ነው ብለዋል። ያም ቢሆን ግን የሲሚንቶ እጥረት ችግር አሁንም ቀጥሏል። በየቦታው በጣም ብዙ ሰው ያማራል። ሲሚንቶ በኩንታል ከአንድ ሺ ምናም ብር በላይ ተሸጠ ነው ያለው እና በጣም ብዙ ህንፃዎች እንዲቆዩ እንዳይሰሩ ረጅም ጊዜ እንዲፈጁ በዛ ላይ ደግሞ የህንፃ ስራ ላይ ተሰማርተው የሚሰሩ የቀን ገቢያቸውንም ከዛም ያገኙ ሰዎች ስራው በመቋረጡ ምክንያት የእለት ገቢያቸውንም እንዳያገኙ እየሆኑ እንደሆነ ይሰማኛል። በአንድ ወቅት በኦጋዴን ተገኘ ተብሎ የተነገረው ድፍድፍ ነዳጅ የት ደረሰ ተብለው ከምክር ቤት አባላት የተጠየቁት የማዕድን ሚኒስትሩ ኢንጂነር ታከለ ኡማ የተፈጥሮ ጋዝና ነዳጁ አለ፣ ነገር ግን ችግሩ ከአምራች ኩባንያዎች ላይ ነው ብለዋል። ያም ባለመሳካቱ በተፈጥሮ ጋዝና ነዳጅ ፍለጋ አንድ በወርቅ ምርት አንድ በፖታሽና ማዕድን ልማት ሶስት እንዲሁም ሌሎች ፈቃድ ፈቃድ የወሰዱ በርከት ያሉ ኩባንያዎች ፈቃዳቸው መሰረዙን ተናግረዋል። ፖሊቲሴል የተባለው ኩባንያ አራት የተፈጥሮ ጋዝ እና ነዳጅ ፍለጋ እና አንድ የተፈጥሮ ጋዝ ልማትና ምርት ፈቃድ የወሰደ ኩባንያ ሲሆን ኩባንያው ፈቃድ ወስዶ በነበራቸው ዘጠኝ ዓመታት የምጠበቅበትን ስራ ያላከናወነ መሆኑ በግምገማ ተረጋግጧል። በዚህም መንግስትና ሕዝብ ከፍተኛ ተስፋ የጣለበትን የተፈጥሮ ጋዝ ልማት በተያዘለት ጊዜ እውን እንዳይሆን እንቅፋት ፈጥሯል። ሁለተኛ ከፊ ሚኔራልስ ወይም ቱሉ ካፒ ኩባንያ በሚመለከት የወርቅ ምርት ፈቃድ ከወሰደበት እንደ ነጮቹ አቆጣጠር ከ2015 ጀምሮ ባለፉት ስምንት ዓመታት ውል በገባው መሰረት የምርት ስራ አላከናወነም። በተጨማሪም በአፋር ክልል ዳሎል አካባቢ የፖታሽ ማዕድን ለማምራት ሶስት ኩባንያዎች ፈቃድ የወሰዱ ቢሆንም ባለው የመሰረተ ልማት ችግር በሚፈለገው ሁኔታ ስራቸውን እያከናወኑ አይደለም። ለዚህ ችግር መንግስት መፍትሄ ያለው ለውስን ታዋቂና ስመጥር ዓለም አቀፍ ኩባንያዎች ፈቃድ መስጠት መሆኑንም ሚኒስትሩ ተናግረዋል። አሁን ያለው የመንግስት ሀሳብ በጣም የተመረጡ የታወቁ ኩባንያዎችን እናመጣለን። እነሱን እናግዛቸዋለን። ወደ ምርት እናስገባቸዋለን። እስካሁን የነበሩት ወደ ሀምሳ ሁለት የወርቅና ሌሎች ነገሮች ላይሰንስ አቋርጥናል። ሶስት የተፈጥሮ ጋዝ አቋርጥናል። እነዚህ ኩባንያዎች እውነቱን ለመናገር ወደኋላ ሄደን ስናያቸው ምንም ነገር የለም። በኢትዮጵያ ውስጥ አስራ ስምንት የብረት ፋብሪካዎች ቢኖሩም የሀገሪቱን የብረት ፍላጎት ለማሟላት የማይችሉ መሆናቸውም በዘገባው ተጠቅሷል። ለዲ ደብልዩ ሰለሞን ሙጨ ነኝ ከአዲስ አበባ።